ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን። ሙስሊም ምዕመናን በቅዱስ ረመዳን ጾምና ጸሎት ላይ ናቸው። አላህ ስብሓነሁ ወተዓላ የኸይር የሰላም የበረከት ረመዳን ለሁላችን ለሙስሊሙ እማ እንደዚሁም ለዓለማችን ያድርግልን። ሼክ ኻሊድ ሙሐመድ ኦማር ዋሽንግተን ዲሲ የሚገኘው ፈርስት ሂጅራ ኢማም ናቸው። አህለን ያ ረመዳን የረመዳን ናሽድ በአማርኛ የተዘጋጀ ነው። እንሰማዋለን። ፕሬዚደንት ነጋሶ ጊዳዳ ስለ አሜሪካ ፕሬዚደንታዊ ምርጫ ይናገራሉ። በሌላው በኢኮኖሚና በሚሊተሪ በምናም በዲፕሎማሲ ያው ከዚህ በፊት የነበረውን ፖሊሲ ስለምትከተል፣ እሷን ብትመረጥ ያኛውን ብመረጥ በነዚህ ጉዳዮች ላይ ምንም ልዩነት አለመጡ። ለኢትዮጵያ በምሽቱ ሙሉውን ሀሳባቸውን አሰማችኋለሁ። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን። እሁድ ሰኔ 5 2008 ዓ ም አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ። እንደምናመሻችው ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስዋ ፍሎሪዳ ክፍለ ግዛት ኦርላንዶ ከተማ በሚገኝ የምሽት ክበብ ሌሊቱን በታጣቂ ጥይት ቢያንስ ሀምሳ ሰዎች ተገደሉ። ጋዜጣዊ ጉባኤ ያደረጉት የኦርላንዶ ከተማ ከንቲባ በዲ ዳየርስ ቀደም ብሎ የሞቱት ሰዎች ቁጥር ሀያ ተብሎ ነበር፣ አሁን ግን ህንጻው በደንብ ተገብቶ መፈተሽ በመቻሉ የሞቱት ሀያ ሳይሆኑ ሀምሳ መሆናቸውን በሀዘን ነው የምንገልጽላችሁ ሲሉ ተሰምተዋል። ጥቃቱን ያደረሰው ኦማር ሳዲኪ ማቲን የተባለ የአፍጋኒስ ፓኪስታን ተወላጅ አሜሪካዊ ዜጋ መሆኑ ተነግሯል። ፖሊሶች የጅምላ ግድያ የተፈጸመበትን ህንፃ ወረው ተጠርጣሪውን በጥይት መጥተው ገድለውታል። ከምሽት ክበቡ የሚገቡበት የሚወጡበት አጥተው ጭንቅ ላይ የነበሩ ሰዎችን አትርፈዋል። በጥቃቱ 53 ሰዎች እንደቆሰሉ ተነግሯል። በሰለባዎቹ ብዛት በዚች ሀገር ታሪክ ከደረሱት የጅምላ ጥቃቶች ሁሉ የከፋ መሆኑ የተነገረው ይህ የዛሬው ድርጊት እንደ ሽብር ተግባር ምርመራ እየተካሄደበት መሆኑን የፌዴራሉ ምርመራ ቢሮ ባለስልጣን ገልጸዋል። የኤፍቢ የጉዳይ ቃል አቀባይ ሮን ሆፐር ኦርላንዶ ከተማ ውስጥ ለጋዜጠኞች ባደረጉት ገለጻ ምርመራው ሳይጠናቀቅ ጥቃቱ የሽብር ተግባር ነው ወይም በጥላቻ የተነሳሳ ወንጀል ነው ብሎ ቸኩሎ ለመፈረጅ አይቻልም ብለዋል። የፍሎሪዳ ሴኔተር ቢል ኔልሰን አጥቂው የእስልምና መንግስት ነኝ ከሚለው የሽብር ቡድን ጋር ግንኙነት ሳይኖረው እንደማይቀር ከደህንነት ባለስልጣናት ሰምቻለሁ ብለዋል። ዋይት ሀውስ ባወጣው መግለጫ እንደጠቆመው ፕሬዚደንት ባራክ ኦባማ ስለግ ያው በጸረ ሽብርተኝነትና የአገር ጸጥታ ጉዳይ አማካሪያቸው ገለጻ ተደርጎላቸዋል። ፌዴራሉ መንግስት ምርመራውን ለሚያካሂዱ ክፍሎች አስፈላጊውን እርዳታ እንዲያደርግ ፕሬዚደንቱ ማዘዛቸውን ዋይት ሀውስ ያወጣው መግለጫ አስታውቋል። የጥቃቱን ሰለባዎች ቤተሰቦች በሀሳብና በጸሎት አብረናችሁ ነን ይላል መግለጫው። አጥቂው ፐልስ የተባለውን የተመሳሳይ ጾታ አፍቃሪዎች የምሽት ክበብ ስለምን ኢላማ እንዳደረገ ለጊዜው ግልጽ አይደለም። ይህ እንደ ኤሮፓውያን አቆጣጠር ሰኔ ወር ግን በዓለም ዙሪያ ተመሳሳይ ጾታ አፍቃሪ ወንዶችና ሴቶች እንዲሁም ጾታቸውን የቀየሩ ሰዎች ማህበረሰቦች የኩራት መግለጫ ወር ብለው ክብረ በዓላት የሚያካሂዱበት ወር ነው። ሜክስፔስ የተባለ እዚህ ዋሽንግተን ዲሲ አካባቢ የሚገኝ የእስልምና ማዕከል መስራች ለቪኦኤ የአፍጋኒስታን ቋንቋ አገልግሎት በሰጡት ቃል፣ ይህ ጥቃት ምንም ሰበብ ሊሰጠው የማይችልና በማንኛውም በሁሉም ሙስሊሞች በማንኛውም የሰው ዘር ሁሉ ሊወገዝ የሚገባው የፈሪ ድርጊት ነው ብለዋል። በተባበሩት መንግስታት ሸምጋይነት የተቋቋመው የሊቢያው የአንድነት መንግስት እስላማዊ መንግስት ነኝ ብሎ ራሱን የሚጠራውን ቡድን ተዋጊዎች ከጠረፏ ስርት ከተማ መንጥረን ለማስወጣት ተቃርበናልና ያም የመንግስታችንን ተአማኒነት ለማስረገጥ የሚያስችሉ እርምጃዎች በመውሰድ ላይ ለመሆናችን የሚመሰክር ነው ሲል ተናገረ። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከትናንት በስቲያ ቅዳሜ ሶሪያ ዋና ከተማ ደማስቆ በሚገኝ የሺያ ሃይማኖት ቅዱስ ስፍራ ላይ የደረሰውን የብዙ ሰው ህይወት ያጠፋ ጥቃት አጥብቀው አውግዘዋል። ትናንት ቅዳሜ ማታ ነው ዋና ጸሐፊው ባወጡት መግለጫ ድርጊቱን ያወገዙት። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 5 2008 ዓ ም ምሽት ፕሮግራም ነው። ስሜ ካሊዱሪ ነው። የአፍሪካ ባንቡ መስራች ነኝ። እዚህ የመጣሁት የአግሪካልቸር ኢንቨስትመንት እና ኢኖቬሽን ሰሚት ለመሳተፍ ነው ዶክተር መለስ ተመስገን እባላለሁ የአይባር ኢንጂነሪንግ ዋና ስራ አስኪያጅ ነኝ አይባር ኢንጂነሪንግ የተቋቋመበት አላማ የአነስተኛ እርሻ መሳሪያዎች ላይ ምርምር በማድረግ የተሻሻሉ የእርሻ መሳሪያዎችን በምርምር ካወጣ በኋላ በማባዛት ለአርሶ አደሩ በተመጣጣኝ ዋጋ ለማቅረብ ነው ዋሽንግተን ዲሲ ላይ የተካሄደ አለም አቀፍ የኢንቨስትመንትና የግብርና ፈጠራ ስብሰባ ላይ የተሳተፉ ኢትዮጵያውያን ኢንቨስተሮችና ፈጣሪዎች ናቸው አሳልፋቸዋለሁ። አሁን ወደ መጀመሪያው ዝግጅት አሳልፋቸዋለሁ። ራማዳን ከገባ አንድ ሳምንት ደፈነ። ሙስሊም ምእመናን ጾምና ጸሎት ላይ ናቸው። ስለ ራማዳን ምንነት ተያያዥ ጉዳዮች የእስልምና መሪና ሊቅ አነጋግሬያለሁ። ለጥቂት ደቂቃዎች ከእርሳቸው ጋር እንቆያለን። እኔ ሼህ ካሊድ መሐመድ ዑመር እባላለሁ። በዋሽንግተን ዲሲ የፈርስቲ ሂጅራ ሙስሊም ኮሚዩኒቲ ሴንተር ኢማም ነኝ። እሺ፣ ሼህ ካሊድ አመሰግናለሁ ለጊዜው በቅድሚያ ምንድን ነው ረመዳን? የረመዳን ወር በአረበኛ ዘጠነኛ ወር ላይ የሚውል ወር ነው። ይህንን ወር አላህ ስብሓነሁ ወተዓላ ሙሉ ወሩን እንድንጾም ጨረቃ ካየን ጀምሮ ሁለተኛው ጨረቃ እስክትወጣ ድረስ ለአንድ ወር እንድንጾም በአላህ ስብሓነሁ ወተዓላ ቁርአን ውስጥ የታዘዝንበት ከጾሙ ጀርባ ደግሞ ከእናንተ በፊት በነበሩ ህዝቦች ላይ ጾምን ግድ እንዳደረግ ነው፣ በእናንተም ላይ ግድ አድርጌዋለሁኝ። ይህንን ጾም የአላህን ሱብሓነሁ ወተዓላ ፍራቻ ያወርሳችሁ ዘንዳ ብሎ አላህ ሱብሓነሁ ወተዓላ አዞናልና ፀሐይ ከመውጣቷ በፊት ጎህ ከመቅደዱ በፊት እስከ ፀሐይ እስክትጠልቅ ድረስ ከመብላት ከመጠጣትና እንደዚሁም መጥፎ ነገሮችን ከመናገርና ከማድረግ በመቆጠብ ያላህን ውዴታ የምንከጅልበት የጾም ወር ነው ሼክ ኻሊድ እንደሚታወቀው ረመዳን ከአምስቱ የእስልምና እምነት ምሰሶዎች አንዱ ነው እና በዚህ ጊዜ ውስጥ ማን ነው እንዲጾም የሚጠበቅበት ከጾሙ ነጻ የሚሆኑስ አሉ ወይ ካሉ መቼና እንዴት ነው ነጻ Thank you. እነዚህ ጾም የተገደደባቸው ሰዎች የመጀመሪያዎቹ ሙስሊም ናቸው። ሙስሊም ያልሆኑ ሰዎች በዚህ ጾም አልታዘዙም። ሁለተኛ ደግሞ ከሴትም ከወንድም ለአቅመ አዳም የደረሱ እና በአንድ ከተማ በአንድ አካባቢ ነዋሪ የሆኑ መንገደኛ ያልሆኑ ማለት ነው። እንደዚሁም ደግሞ ጤነኛ የሆኑ ሰዎች ናቸው ማለት ነው። ስለዚህ ሙስሊም ያልሆነ ሰው አይገደድም። እንደዚሁም ደግሞ ለአቅመ አዳም ያልደረሰ ሰው አይገደድም። እንደዚሁም ደግሞ መንገደኛ የሆነ ሰው ጾም የሚበረታበት ከሆነ አይ ገደድን በምርጫው የሚጾም ካልሆነ በስተቀር። እንደዚሁም ደግሞ ህመምተኛ። ህመምተኞች ሁለት አይነቶች ናቸው፣ ቋሚ ህመም፣ የማይሽር ህመም እና የሚሽር ህመም ያላቸው ናቸው። የማይሽር ህመም ያለባቸው ሰዎች ባፈጠሩ ቀን ለሰላሳው ቀን ማለት ነው መጾም ስለማይችሉ በእያንዳንዱ ቀን ደሃ ያበላሉ ማለት ነው። ያንን ቦታ ይተካላቸዋል። የሚሽር በሽታ ህመም ያለባቸው ደግሞ ከተሻላቸው በኋላ ያንን ያፈረሱትን የጾም ቀናቶች በተሻላቸው ጊዜ ያካክሳሉ ማለት ነው ም ነጻ በሆኑት ጊዜዎች ውስጥ ማለት ነው። ከጾም ነጻ በሆኑ ጊዜቶችና እነሱ ጤናቸው በተመለሰበት ጊዜ ይህ የሚካካሰው ጊዜ ማለቅ ያለበት ገደብ አለው። እስከዚህ ጊዜ ድረስ ነው መጠናቀቅ ያለበት የሚባልበት ገደብ የለውም። ቢቻል ቢቻል የሚቀጥለው ረመዳን ከመምጣቱ በፊት ቢደረግ ነው ጥሩ። ምክንያቱም እዳ ነው። እዳ ደግሞ የአላህ እዳ፣ ቅድሚያ መከፈል አለበት። እና በተሻለው መጠን መንገደኛውም ከመንገዱ በተመለሰበት ጊዜ፣ ህመምተኛውም ደግሞ በተፈወሰ ጊዜ ቶሎ ቢያደርግ ይሻለዋል። ምክንያቱም ያንን ሳያደርግ ቆይቶ በመሃል ሞት የመጣበት እንደሆነ ተጠያቂ ስለሚሆን ከዛ ተጠያቂነት ለመዳን ቶሎ ማድረጉ ይመረጣል እንጂ ጊዜ ገደብ የለው። ይሄንን በሚያደርግበት ጊዜ ሄዶ ሊያነጋግር የሚገባው ኢማም ወይም ሌላ የእምነት መሪ አለው ወይስ በራሱ ነው የሚያደርገው? እንግዲህ በእስልምና እያንዳንዱ የምናደርጋቸው የጸሎት ወይም ደግሞ የሃይማኖት ስርዓቶች በእውቀት ላይ የተመሰረተ ነው እና በእውቀት ላይ የተመሰረተ ነው ማድረግ ያለብን። ጾሙንም በምናደርግበት ጊዜ ሁሉም ሙስሊም ግዴታ የሆነበትን ነገር የማወቅ ግዴታ አለበት ማለት ነው። ሰላት ግዴታ ነው፣ ጾም ግዴታ ነው፣ ሀጅ ማድረግ ግዴታ ነው፣ ለዳሀ ሰደቃ መስጠት፣ ዘካ ማድረግ ግዴታ ነው። እነዚህ ግዴታ የሆነባቸው ሰዎች እነዚህን ነገሮች የማወቅ ግዴታ አለባቸው። ስለዚህ በማያውቁበት ሁኔታ ወይም ደግሞ የቸገራቸው ነገር ካለ ደግሞ ፈስአሉ አህለ ዚክሪ ኢንኩንቱም ላተዕለሙን ይላል አላህ ሱብሓነሁ ወተዓላ። እነዛ የእውቀት ባልተቤቶችን ጠይቁ የማታውቁ ከሆኑ ብሏልና ወደ ሃይማኖቱ አባቶች በመመለስ የእውቀቱ ባለቤት የሆኑትም በመጠየቅ ይተገብራሉ ማለት ነው። ለአቅመ አዳም ለአቅመ ሔዋን የደረሱ ልጆች ሲሉ በእስልምና እምነት የተደነገገ የእድሜ ጣሪያ አለ። በእድሜው ሁለተኛ ነገር ነው። መጀመሪያ የተፈጥሮ ለውጦች በሰውነት ላይ የሚመጡ እነዛ በሚታዩበት ጊዜ ለአቅመ አዳም ደረሰ ወይም ደረሰች ይባላል። ወንድየው የወንድ ዘር ፈሳሽ በሚያይበት ጊዜ ወይም ደግሞ በብልቱ አካባቢ የሚወጣ ፀጉር ያየ ጊዜ ደርሷል ይባላል። ይህንን ሳያይ አስራ አምስት ከደረሰ ደግሞ በአስራ አምስት ዓመቱ ደረሰ ይባላል ማለት ነው። ለአቅመ አዳም ደረሰ ይባላል። እነዚህ ነገሮች ካላየ ዕድሜ ይወስኗል፣ አስራ አምስት እንደዚሁም ሴቶች በሰው ጦርነታቸው የሚታይ የጡት ማብቀል እንደዚሁም ደግሞ የወር አበባ የማየት እንደዚሁም ደግሞ በብልት አካባቢ የሚወጣውን ጸጉር ማየት ይሄ ነገር ካልታየ ደግሞ በእድሜ ይመጣል ማለት ነው እድሜ አስራ አምስት ይሆናል የሴቶች ማለት ነው ስለዚህ በሀገሮች ህገ መንግስቶች ውስጥ ከሚደነገገው ጋር ግንኙነት የለውም ማለት ነው በእስልምናው አቅመ አዳም አቅመ ሔዋን ስንል አው፣ አቅም አዳም አቅም ህዋን የሚባለው እምነቱ ከእምነቱ ጋር የተያያዘ ስለሆነ ያንን የእምነቱን እድሜ የሚወስነው የሃይማኖቱ ባለቤት ነው፣ ሸሪአ ነው፣ ያ ነው። ከዛ ውጭ የአንዳንድ ሀገሮች ለምሳሌ፣ ያለሁበት ሀገር አሜሪካ ነው፣ ለአቅም አዳም ደረሱ ከልጅነት ወጥተዋል የሚባለው አስራ ስምንት አመት ሲሞላው ነው። ያንን እንደተጠበቀ እያንዳንዱን ሀገር ህግ እያንዳንዱ ሙስሊም ያከብረዋል። ነገር ግን በራሱ እና በጌታው መካከል ያለውን ግንኙነት ደግሞ አላህ በደነገገለት መንገድ ነው ነው የሚሄደው ማለት ነው። ስለ ወር አበባ አንስተውልኝ ነበር እና ቅድም ከነሳ ሁሎት ጥያቄስ ጋር በዚህ በጾም ጊዜ የወር አበባ ላይ ያሉ ሴቶች መጾም ይጠበቅባቸዋል ወይስ አይጠበቅባቸውም? አዎ ሌሎች እንግዲህ መጾም የማይችሉ የማይፈቀድላቸው እና በኋላ ማድረግ የሚገባቸው ውስጥ ከሚገቡት ውስጥ የወር አበባ የመጣባት ሴት ያ የወር አበባ ባለበት ጊዜ ጾሟን ታቋርጣለች። ከጾም ውጭ ያ የወር አበባ በሚቋረጥበት ጊዜ ያፈረሰችውም ወይም ደግሞ የበላችበትን ቀናቶች ታካክሳለች ማለት ነው። እንደዚሁም የወሊድ ደም ያለባት ሴት ማለት ነው። ብዙ ጊዜ የወሊድ ደም ይበዛል እስከ ከአንድ ወር በላይ ስለሚሄድ በተለይ ረመዳን ከመጀመሩ በፊት ተጀምሮ እስከ ረመዳን እስኪያበቃበት ድረስ የማይቋረጥበት ሁኔታ ይፈጠራል። ይህም እዚህ ውስጥ ይገባል ማለት ነው። የወር አበባና የወሊድ ደም ያለባቸው ሴቶች እነዚህ ደም እስካለባቸው ድረስ አይጾሙም። ከቆመ በኋላ ደግሞ ያካክሳሉ ማለት ነው። ከዛም በተረፈ እንግዲህ አጥቢ የሆነች እናት ለልጇ ጡት ይቀንስብኛል ብላ መነች ጊዜ እሷም አፍጥራ በኋላ ማካካስ ትችላለች። እንደዚሁም ደግሞ እርጉዝ የሆነችም ሴት በሕመም በሚለው ውስጥ ነው የሚገባው ለልጄ የኔ የእኔ መጾም ጉዳት ያመጣበታል ጽንሱ ላይ ችግር ያመጣል ብላ ወይም በራሷም ላይ ችግር ይመጣብኛል ብላ ያሰበች እንደሆነ እሷም ያንን ቀናቶች በመብላት የተገላገለች ጊዜ ሰላም በሆነችበት ጊዜ ማካካስ አለባት ማለት ነው። ለምንድን ነው ሼክ ኻሊድ የሮመዳን ወር በአመት ውስጥ በተለያዩ ወቅቶች ላይ የሚያርፈው? አው የዘመን አቆጣጠር ሁለት ነው በአለማችን አንደኛው የፀሐይ አቆጣጠር የምንለው ነው። ሌላኛው ደግሞ የጨረቃ አቆጣጠር ነው። እስላም በእስልምና የምንከተለው የጨ የጨረቃ አቆጣጠር ነው። ይሄ የጨረቃ አቆጣጠር ደግሞ ከዚህ ከፀሐዩ በየአመቱ የአስር ቀን እና አስራ አንድ ቀን ልዩነቶች አሉት ማለት ነው። አስር ቀን በአራት አመት ደግሞ አስራ አንድ ቀን ልዩነቶች ያመጣል። ምክንያቱም ጨረቃ ሙሉውን ሰላሳ ቀን የምትወጣበት ጊዜ አለ ጠብቃ፣ አንዳንዴም ደግሞ ሀያ ዘጠኝ እያለ ወደ ሶስት መቶ ሀምሳ ምናምን ሀምሳ አምስት አካባቢ ነው እንግዲህ በአመት የሚሆነው እና ይሄ የፀሐዩ ቀን ደግሞ ሶስት መቶ ስልሳ አምስት ቀን ስለሆነ በየአመቱ አስር ቀን ወደኋላ እየሰረቀ ነው ነው የሚመጣው ማለት ነው። አስር ቀን እየሰረቀ ነው የሚሄደው። ስለዚህ አንድ ጊዜ በልግ ወቅት ላይ ሊያርፍ ይችላል፣ ሌላ ጊዜ በክረምት፣ ሌላ ጊዜ በበጋ፣ ሌላ ጊዜ በመጸወራት ሊያርፍ ይችላል ማለት ነው። አዎ እንግዲህ ረዥም እድሜ ያላቸው ሰዎች ይህንን ሁላ ማየት ይችላሉ። በረዥም ጊዜ በመቆየት አስር አስር ቀን እየወሰደ በየአመቱ ስለሚመጣ በሰላሳ አመት ወይም በሰላሳ አመት ለአመት በላይ በሚኖሩበት ጊዜ ዞሮ ይመጣል ቀን ወደ ነበረበት ሮመዳን የሚጀመርበት እለትና ወሩ ወሩ የሚያልቅበት ቀን ወይም ደግሞ ኢድ አልፍጥር ማለት ነው የተቆረጡ አይደሉም እነዚህ ቀናት ወይ የፊተኛው ቀን ይሆናል ወይ የሚቀጥለው ቀን ይሆናል በሁለቱም ጊዜ እና ለምንድን ነው እንደዚህ ስም የሆነው አዎ እንግዲህ ይህም የሚሆነው ወሩ የሚረጋገጠው በጨረቃ ስለሆነ ነቢዩም አለህ ሰላት ወሰላም ሱሙ ልሩእየትህ ወአፍጢሩ ልሩእየትህ ፈኢን ጉማ አለይኩም ፈአክሚሉ ዒደተ ሻዕባን ሰላሲን ታዳ አይታችሁ ጨረቃን አይታችሁ ጾሙ አይታችሁም፣ ደግሞ አፍጥሩ ወይም ደግሞ ጾማችሁን ፍቱ። ዳመና የሆነባችሁ ጊዜ ደግሞ ቀደም ብሎ ያለውን ወር ሻዕባን ሰላሳ ሞልታችሁ የሚቀጥለው ጨረቃን ባታዩ ትጀምራላችሁ። ነው እንግዲህ ዋናው የሚለያይበት ለምንድን ነው በማየት ነው የምንጾመው። ስናፈርስም ደግሞ የሚቀጥለው ወር የሸዋል ይባላል። ቀጥሎ ያለው ወር የሸዋል ወር ጨረቃ ደግሞ መውጣቷን ስናረጋግጥ ነው ማለት ነው። ከወዲሁ ደግሞ ልናውቅ አንችልም፣ የዕለቱ ዕለት ያንን ነገር በማየት ቢሆን እንጂ። ሌላው በተለያዩ የእስልምና ፈርጆች አማንያን መካከልስ ወይም በነሱ ዘንድ ይለያያል እንዴ? ሮመዳን ተፈጥሮው፣ አከባበሩ፣ አጽዋጽሙ፣ ሥርዓቶቹ የተለያዩ ናቸው? እንግዲህ ያው እስልምና ምንጩ አንድ ነው። ቁርአን ነው። እንደዚሁም የነቢዩ ዐለይሂ ሰላቱ ወሰላም አስተምሮት ነው። በአብዛኛው ሙስሊሙ ማህበረሰብ በመሀል ያሉ የሴክት ልዩነቶችም ቢኖሩ በተለይ በዚህ በአምስቱ የእስልምና መሰረቶች ላይ ተመሳሳይ ሕግጋቶችን ነው የሚከተሉት። ረመዳንም አንዱ ነው። ተመሳሳይ ሕግጋት ነው የሚከተሉት። አንዳንድ የሺአ ወገኖች አሉ። ጾምን በሚያፈርሱበት ጊዜ አሁን ኒው ልክ ፀሐይ እንደገባች እንደጠለቀች ነው የምናፈጥረው። እነሱ ትንሽ መሸት ማለት አለበት የሚል እንትን አላቸው ማለት ነው። ያው ነው እንጂ ሌሎች በአጠቃላይ አጻጻሙ ላይ መቆጠቡ ላይ ሁሉም ተመሳሳይ ናቸው። በረመዳን ወራት ውስጥ ሼክ ካሊድ፣ ሙስሊም ያልሆኑ ሰዎች ለሙስሊም ወዳጆቻቸው ሊያደርጉ የሚችሏቸው ነገሮች አሉ። እንግዲህ የረመዳን ወር ቅድም መጀመሪያ ላይ እንደገለጽኩት አላህ ጾሙን በእኛ ላይ በሚያዝበት ጊዜ የባህሪ ለውጥ እንድናደርግ دنو. لعلكم تتقون الى لعلك الله سبحانه وتعالى فراتشا يا ورثاچو زندا ይሄ ቃል ከባድ ነው። አጠቃላይ ነው። የአላህ ፍራቻ ብሎ ማለት ሁለት ነገሮችን የያዘ ነው። በታዘዝነው ቦታ ላይ በመገኘት ከተከለከልነው ቦታ ላይ በመራቅ ማለት ነው። የታዘዝንባቸው ነገሮች ደግሞ ብዙ ናቸው። ለሰዎች በአጠቃላይ ጥሩ መዋል በእኛና በሰዎች መካከል ያለውን ጉዳዮች በማስተካከል በእኛና በጌታችን መካከል ያለውንም ደግሞ በማስተካከል እንደዚሁም ደግሞ በእኛና በአላህ መካከል ያለውን ሀቅ ወይም መብት በመጠበቅ በእኛና በሰዎች መካከል ያለውን መብት በመጠበቅ እነዚህ እጅግ ብዙ የሆኑ የኸይር ወይም የጥሩ ነገር ድምር ውጤቶች ናቸው። እና ለሙስሊሙ፣ ሙስሊም ላልሆነ፣ እንዳውም ለእንስሳትም ጭምር ጥሩ በመዋል ነው። ይሄ ነው በዓመት አንድ ጊዜ ረመዳን በሚመጣበት ጊዜ የባህሪ ለውጥ አድርገን ከእኛና ከሰዎች መካከል ያለንን ግንኙነት በተሻለ ደረጃ ከፍ በማድረግ በእኛና በጌታችን መካከል ያለውን ደግሞ ግንኙነት የተሻለ ደረጃ ላይ የሚያደርስ በመሆኑ ግንኙነታችን ከሙስሊም ካልሆነ ብቻ ሳይሆን ከእንስሳትም ከአካባቢያችንም ጋር የተሻለ ሆነን ለመገኘት የምናደርግበት ጥረት ነው። እንግዲህ ይሄ የረመዳን ወር ቅድም እንዳልኩት ያላን ፍራቻ የምንከጅልበት ያንን ሌቭል ልናገኝ የምንጠርበት በመሆኑ የምንከጅለው ከሰዎች ሳይሆን ከአንድ አላህ ስብሓንሁ ወተዓላ ብቻ ነው። እንኳን ሙስሊም ካልሆነ ሰው ወይም ደግሞ ከሌላ ሰው ከቅርብ ሰመድህም የምትከጅል ሳይሆን ለሌላው የምትለግስበት ነው የሚጠበቀው ማለት ነው። የደግነት ያንተን ኸይር ወይም ጥሩ ነገር ለሌላ የማሳየት ወቅት ነው ነገር ግን ሌሎቹ ምን ላርግልህ ብሎ በሚመጣበት ጊዜ አታርግልኝ ብሎ ማለት አይልም። ሙስሊም ማለት ነው ላ የሩዱ ልኸይረ ኢላ ሸይጣን ይላሉ ነቢዩ አለይሂ ሰላቱ ወሰላም። ደግ ሲዋልለት ደግን አልፈልግም ብሎ የሚመልስ ሸይጣን ቢሆን እንጂ ማንም የለም። ሌላ ሙስሊም ያልሆነ ሰው ለሙስሊሙ ላድርግ ብሎ ተነሳስቶ የሚያደርገው ነገር ካለ ያ የእሱ ነው እንጂ ሙስሊሙ ከሰው የሚከጅለው ነገር አይኖረውም። ክጃሎቱ ከአላህ ሱብሃነሁ ወተዓላ ጋር ብቻ ነው። ሌላው ሼህ ካሊድ በረመዳን ውስጥ ጸብ፣ ጦርነትን የመሳሰሉ ግንኙነቶችስ እንዴት ይታያሉ? እንዴት ይያዛሉ? እንግዲህ ሁለት ነገሮች መለየት አለባቸው። ጦርነትና ጸብ የተለያዩ ነገሮች ናቸው። ነቢዩ ዐለይሂ ሰላቱ ወሰላም አንዳችሁ ጾመኛ በሆናችሁበት ጊዜ መጥፎን ንግግር አትናገሩ። እንደዚሁም ደግሞ ድምጻችሁን እንኳን ከፍ አድርጋችሁ ሰው ላይ አትጩሁ። ሌላው ወገን ቢሰድባችሁ ሊደባደባችሁ ቢመጣ እኔ ጾመኛ ነኝ ብላችሁ ሽሹት ነው ያሉት። ሽሹት ጾመኛ ነኝ ብላችሁ ትታችሁ ሄዱ። ስለዚህ ለጸብና ለመጥፎ ነገር ለመጋበዝ ይቅርና ሌላው እንኳን ቢጋበዝብህ ያንን ነገር ጥልህ የምትሄድና ወደ ጥሩ ነገር የምትቀይርበት ሁኔታ ይህም ጾምህን ለመጠበቅ። ሁለተኛ ዋናው ዓላማ የአላህን ፍራቻ ልናገኝበት ስለሆነ ያንን የምናዳብርበት ነው። ጦርነት የሚባለው ደግሞ በሁለት ጎራዎች መካከል ያለ ጸብ ነው። ያ ደግሞ ሁለቱም ወገኖች ተስማምቶ በዚህ ወር ይህንን ጦርነት እናቁምና የእረፍት ጊዜ ይኖረን ብሎ ካደረጉ ያንን ይላል። አለበለዛ ጾም ነውና ሰው ሲወጋ ሰው አንተን ሲበድልህ በጦርነት ጊዜ ቁጭ በል እና ተበደል አይልም ሸሪአ ማለት ነው። እንዳውም ትላልቅ ጦርነቶች በረመዳን ውስጥ የተደረገበት ሁኔታ አለ። የበድር ጦርነት የመጀመሪያው የእስላም እና ሙስሊም ያልሆኑ መካከል የተደረገው ጦርነት በረመዳን አስራ ሰባት ላይ ነው። እንደዚሁም ደግሞ ነቢዩ አለህ ስላቱ ሰላም መካን የከፈቱበት ረመዳን ውስጥ ነው። ይሄ ጦርነት በሁለት ጎራዎች መካከል ያለ በደልን ለመከላከል የሚደረግ ጦርነት ላይ ያኛው ወገን አንተን እስካልተወ ድረስ አንተ እጅህን አጣጥፈ የምትቀመጥበት ሁኔታ የለም፣ ራስህን መከላከል ይቻላል። በረመዳን በመጨረሻ ሼክ ካሊድ እንደ እምነት መሪ የሚያስተላልፉት መልእክት ካለ እድሉን ልስጥዎት። እንግዲህ አላህ ስብሓንሁ ወተዓላ ዕድሜ ሰጥቶ ለዚህ የረመዳን ወር እንድንጾም ጊዜ እድሉን የሰጠን ሰዎች ይህንን አጋጣሚ በቀላል ልንወስድ አይገባም። አላህ ስብሓንሁ ወተዓላ ትልቅ እድል ነው የሰጠንና ያንን በመጠቀም አንደኛ ወደ አላህ ሱብሓነሁ ወተዓላ በመቃረብ ለተቸገሩ ሰዎች ዘካ፣ አላህ ግዴታ ያደረገብንን ገንዘብ በመድረስ እንደዚሁም ግዴታ ያልሆነውን ሰደቃ ደግሞ በማድረግ ጾመኛ የሆኑትን ሰዎች በማስፈጠር እንደዚሁም ደግሞ የተቸገሩትን በመርዳት በመጨረሻ የረመዳን ሌሊቶች ደግሞ ወደ አላህ ቤት በመግባት እና ኢዕቲካፍ በማድረግ የመጨረሻው ሌሊቶች ውስጥ የምትገኘውን ለይለቱል ቀድርን እንዲከጅሉ አንድ ቀን አንድ ሌሊት አለች። አንድ ሺህ ዓመት በላይ አንድ ሺህ ወር በላይ ምንዳ የምታስገኝ ብሏል ነቢዩ አለህ ሰላቱ ሰላም። ያችንም ሌሊት በዚህ አጋጣሚ እንድንፈልግ ጥሬ እናደርጋለሁ። በተለይ እዚህ ዋሽንግተን ዲሲ እና አካባቢው ላለው ማህበረሰብ ደግሞ ፈርስት ሂጅራ በየቀኑ ጾምኞችን ያስፈጥራል። እንደዚሁም ደግሞ በየቅዳሜዎች ደግሞ በጋራ የሆነ በሀይ ስኩል ውስጥ ከአንድ ሺህ ህዝብ በላይ የሚሰባሰብበት እፍጣር ያደርጋል ከዛ አሁኑ ቅዳሜ ጀምሩ፣ በተከታታይ ሶስት ቅዳሜዎችን ይህንን እያደረገ ነው። ወደ ፈሪስትን ብሄጅራ መጣችሁ በጋራ እናፍጥረላለሁ። አላህ ሱብሓነሁ ወተዓላ የኸይር የሰላም የበረከት ረመዳን ለሁላችን፣ ለሙስሊሙ እማ እንደዚሁም ለዓለማችን ያድርግልን። አመሰግናለሁ። አሜን። እናመሰግናለን። እኛም ሼክ ካሊድ ሙሐመድ ዑማር በድጋሚ ረመዳን ሙባረክ። ጤና ይስጥልኝ። <applause> رمضان رمضان اهلا بك رمضان رمضان رمضان يا قرآن ور يا ذكر عالم لمؤمن فكر سلام متاهل انت لا لاكور شياطين التعبار متاهل انت لا ور شياطين التعبار سلامي زهك ربانا مرتاهن اللمسقانا سنة هو فرد اذا همتك الله زند كنا فرد إذا ما تهك الله <سؤال> زاد يا بركة يا رحمات يا عباد يا صلاة يا توبة بوراند الناتي <سؤال> حقو دجاونات يا توبة الناتي الحمد لله مسقانا لله نعمة ولا سفاة اولا نعم المولى الحمد لله مسقانا لله نعم اولى سفاء اولى نعم المولى رمضان يا رمضان رمضان رمضان اهلا بك رمضان أكوارنا ويا أزنات لا لم برحان لادم العالم هبت هدم كل تقوت با يا توبال بازلان با هدم كل تقوت با يا توبال بازلان با. بمؤمن اللي متعب ودا ودت توبى متتاره لاخيرا متسر يم يسوب ملكا مسرا لاخيرا متسر يم يسوي بما مسيرة بممتعة بلون بالعون التزاقع انت بكنا أهلا بك يا رمضان خير الشهور خير الزمان أهلا بك يا رمضان خير الشهور خير الزمان الحمد لله مسقانا لله نعمة ولا سفاه የሰማችሁት አልፋቲሑን ኢንሻድ ቡድን ያዘጋጀውን አህለን ያረመዳን ነው። ነሽድ ወይም የሙስሊም ሃይማኖታዊ ዝማሬ ነው። እናመሰግናለን። ተከታዩ ዝግጅት ወደ ግብርና ኢንቨስትመንት ጉባኤ ይወስደናል። የመጀመሪያ እንደሆነ የተነገረለት ውሃን ለምግብ ማከማቸት ወይም መያዝ የተባለ የግብርና ፈጠራ ጉባኤ ዋሽንግተን ዲሲ ውስጥ ባለፈው ሳምንት ውስጥ ተካሂዷል። ይህ በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ አስተናጋጅነት የተካሄደ ስብሰባ በግብርና ኢንቨስትመንት ላይ ለውጥ የሚያመጣ ተሳትፎን ለማስገኘትና ለማሰባሰብ የታሰበ ነበር። በማደግ ላይ ባሉ ሀገሮች ውስጥ አንድ ቢሊየን የሚሆን ሰው የሚበላው በቂ ምግብ የለውም። በግብርና ላይ ያተኮሩ የመዋዕለ ንዋይ ፕሮጀክቶችን ማጠናከር እንዲህ የበዛበትን ድህነት ለመግታት ጋብ ለማድረግ ያስችላል ተብሎ ታምኗል። ስለዚህም የዩኤስኤአይዲ ሐሳብ እያደገ ላለው የግብርና ፈጠራና ኢንቨስትመንት የ4.7 ቢሊዮን ዶላር ተጨማሪ ግብዓት ማስገኘትና ገንዘቡን ከሰሪና ከሥራ ጋር ማገናኘት ነው። በስብሰባው ላይ ኤግዚቢት ካቀረቡና የፕሮጀክቶቻቸውን የፈጠራ ምንነት ካስረዱ መካከል አዳፕቲቭ ሲምቢዮቲክ ቴክኖሎጂስ እና ኢግኔታ የሚባሉትን የመሳሰሉ ድርጅቶች፣ አንዱ አዝርዕርትና ሰብሎች ድርቅና ድርቀትን መቋቋም እንዲችሉ የምርታቸው በረከትን በግማሽ እንዲጨምር ማድረግ የሚያስችል የተፈጥሮ የሻጋታ ወይም ፈንገስ ርጭት ግኝት ባለቤት፣ ሌላውም ገበሬው የአየር ሁኔታና ጠባይን መተንበይ እንዲችልና መሬቱንም በዚያው መሠረት እንዲያዘጋጅ እንዲዘራና ምርት እንዲያነሳ የሚያግዝ ቀላል የትንበያ ዘዴን የፈጠረ ተገኝተዋል። ወደዚህ መድረክ የተጋበዙት የኢትዮጵያ፣ የሞዛምቢክ፣ የደቡብ አፍሪካ፣ የቦትስዋና፣ የሌሶቶ፣ የኬንያ፣ የጋና፣ የማሊ፣ የአይቮሪኮስት፣ የናይጄሪያ፣ የሴኔጎል፣ የኒጀር፣ የሲየራ ሊዮን፣ የህንድ፣ የኔፓል፣ የባንግላዴሽና የፔሩ የፈጠራዎች ባለቤቶች እንዲሁም ነዋይ አፍሳሾች ናቸው። የዩኤስ ኤአይዲ አስተዳዳሪ ጌል ስሚት ስብሰባውን ሲከፍቱ ያደረጉት ንግግር ነዋይ አፍሳሾች እምነት እንዲኖራቸው የፈጠራ ባለቤቶች ጥረትና ጽናታቸውን እንዲያጠናክሩ የሚጠይቅ የአሜሪካ ድጋፍ ከጎናቸው መኖሩን የሚያሳይና የሚያረጋግጥም ነበር። ግብርናን ማሻሻልና ማጠናከር አንድ ነገር ሆኖ ለሰዎች በከበዱ ጊዜዎቻቸው መድረስም ከቁም ነገሮች አንዱ መሆኑን ጠቁመዋል። በሶሪያ በደቡብ ሱዳን ያሉ መከራዎችን ድፍን ምስራቅ አፍሪካ ላይ የኤልኒኞ መዘዝ ያደረሰውን ክፉ ጉዳት አንስተዋል። ሚስ ስሚት የተጎጂ ሀገሮችና ሕዝቦች ቁጥር አዳዲስ ቀውሶች በተከሰቱ መጠን እያደገ የሚሄድ መሆኑንም ከሐዘን ጋር ጠቁመዋል። የተፈጥሮ ጉዳቶች በእያንዳንዱ ቀውስ መቀጣጠል ውስጥ የተወሰነ አስተዋጽኦ እንዳላቸውም ተናግረዋል። የዩኤስኤአይዲ አስተዳዳሪ So when we invest in the innovators and entrepreneurs like the ones I've been able to meet today we're not just investing in በስራ ፈጣሪዎች ላይ ነዋይ ጊዜና ትኩረት ስናውል ቆንጆ ቆንጆ በሆኑ አዳዲስ ቴክኖሎጂዎችና ተስፋ ሰጪ ንግዶች ላይ ብቻ አይደለም ገንዘባችንን እያወጣን ያለ ነው። ሀገሮች በተወሰነ ደረጃ ይበልጥ ጠንካራ፣ ለቀውሶችና ለግጭቶች በቀላሉ የማይበገሩ እንዲሆኑ እያደረግናቸው ነው። ሰዎች ቀጣይ አደጋዎችን እንዲቋቋሙ እያገዝን ነው። ደህንነታቸው የተጠበቀና የበለጸጉ ማህበረሰቦችን እየገነባን ነው። ዓለምን እየለወጥን ነው። ዛሬ የምንዘራቸው እንዲህ አይነት ኢንቨስትመንቶች አሉ። ጌል ስሚት ፍሬያቸው ለአስሮች ዓመታት የሚዘልቅ ይሆናል። እነዚያ ፍሬዎች ታዲያ ረሃብንና የተባባሰ ድህነትን የምናጠፋ ከሆነ ወይም የዘላቂ ልማት ግቦችን የምንመታ ከሆነ እንፈልጋቸዋለን። በእንዲህ አይነቱ ጉባኤ ላይ ከተገኙት መካከል አንዳንዶቹን አነጋግሬ አለሁ። በቅድሚያ የደን ሀብት ጥበቃን ያጠናክራል የተባለ ስራ ላይ የተሰማሩ አረንጓዴ ወርቅ ተብሎ የተጠራን ምርት በሚደንቅ ሁኔታ ኢትዮጵያ ውስጥ እያወጡ ያሉ ስራ ፈጣሪ ላስተዋውቃችው። ስሜ ካሊድ ዱሪ ነው። የአፍሪካ ባምቡ መስራች ነኝ። እዚህ የመጣሁት የአግሪካልቸር ኢንቨስትመንት እና ኢኖቬሽን ሰሚት ለመሳተፍ ነው። በግብርና ላይ የሚደረገውን መዋለ ነዋይ ለማጠናከር ማለት ነው። ይህ ጉባኤ የተዘጋጀው ትክክል። ለምንድን ነው ያስፈለገው? አሁን ኢንቨስትመንት ከውጭ ወደ አገር ለመሳብ ሙከራ የነበሩ ስራዎችን በትልቅ ለመስራት ስኬላፕ ለማድረግ ማለት ነው። አቶ ካሊድ እናንተ ኢንቨስተሮች ናቸው በዚህ ስራ ላይ የተሰማራቸው ኢንቨስተሮች ናቸው። ትክክል። ኢንቨስትመንት ከውጭ ወይም መዋዕለ ንዋይ ከውጭ ወደ ኢትዮጵያ ለመሳብ ስትሉ ሌሎች መዋዕለ ንዋይ አፍሳሾችን፣ ሌሎች ኢንቨስተሮችን መጋበዝ ማለት ነው ወይስ ደግሞ ገንዘቡ ወደ ኢትዮጵያ እንዲገባ ለማድረግ መሞከር? ሁለቱም ነው። ግብርናና ኢንዱስትሪ አያይዞ ለመስራት ከፍተኛ ካፒታል ያስፈልጋል። ካፒታሉ በተወሰነ ደረጃ አገር ውስጥ አለ። ግን መነሻ ካፒታል ወይንም ኤኩቲ ለማግኘት ውጭ ደግሞ መቹር የሆነ ኢንዱስትሪ አለ፣ እሱን የበለጸገ ኢንዱስትሪ አለ። አገር ውስጥ ገና ጅምር ላይ ያለ ነው፣ ወይንም የለመም ሊባል ይችላል። እሱን ወደ ኢትዮጵያ ስቦ ኢትዮጵያ ውስጥ ምርት ተመርቶ ያ ምርት ደግሞ ወደ ውጭ ሀገር ለመላክ ነው። ማለትም እሴት ወይም ቫሊዩ ኢትዮጵያ ውስጥ እንዲጨመር ማለት ነው። እዚህ ጋር የማየው ምርት የእርሶ ኩባንያ የሚያመርተው አፍሪካን ባምቡ የቀርከሃ ምርት ነው። ትክክል። ለምንድን ነው ቀርከሃ ላይ ማተኮር የፈለጋችሁት እናንተ? ለረጅም ዓመት እንጨት ስራ ላይ ሰርቻለሁ። እንደሚታወቀው ዛፍ ወይም ፎረስት እያመነመነ ነው ያለው አገራችን፣ እየተመናመነእየተመነጠረ የለም። ቀርከሃ ግን አገራችን ውስጥ በጣም በሰፊው አለ። ከአፍሪካ ቁጥር አንድ ነው በብዛት ግን ያ ቀርከሃ ወደ ምርት ወይንም በኢንዱስትሪ በማሽን ተቀይሮ ወደ ኤንድ ፕሮደክት ወደ ውጤት እንደሱ ተቀይሮ የለም። በተመሳሳይ ኤዥያ ውስጥ ወይም ቻይና ውስጥ ካየኸው ደግሞ የተለያዩ ውጤቶች አሉ። እነዛ ውጤቶች ደግሞ በጣም ተፈላጊነት አላቸው። ሶ ቀርከሃን በማሽን ፕሮሰስ አድርገን በፋብሪካ ደረጃ ፕሮሰስ ሆነው ወደ ውጤት ወደ አንድ ውጤት ተቀይሮ ገበያ ለማፈላለግ ማለት ነው። አሁን አቶ ካሌድ ኢትዮጵያ ውስጥ ቀርካሃ በስፋት ይታወቃል። ብዙ ጊዜ በእጅ የሚሰሩ ቀርካሃው እየተሰነጠቀ ራሱ በእጅ የሚሰሩ መቀመጫዎች፣ ጠረጴዛዎች፣ የማስዋቢያ አንዳንድ ሳጠራ ሳጥኖች እንደዚህ ሲሰሩባቸው እናውቃለን። አሁን እዚህ የምናያቸው እርስዎ ለማሳየት ይዘው የመጧቸው ምርቶች ግን ለማመን አስቸጋሪ ነው እንደዚህ የጠራ እንጹህ እንጨት የሚመስል ውጤት ማውጣት ትክክል። ቀርከሃን ሰው በመሰረቱ እንደ ደካማም ነገር የሚያዩ ይመስለኛል። አክቹዋሊ ቀርከሃ በጣም ጠንካራ ማቴሪያል ነው። ናቹራል ፋይበር ነው። ባህላዊ ጥቅሞች አሉት። ሲዳማ ውስጥ እንደ ጎጆ፣ ቅድም እንዳልከው እንደ ባስኬት የመሳሰሉ ነገሮች አሉ። ግን ዘመናዊ የሆነ የኢንዱስትሪ ምርት ወይ የኢንዱስትሪ ውጤት ሆኖ ኢትዮጵያ ውስጥም ሌላ አፍሪካ ሀገሮች እስካሁን ልምዱ የለም። ኤዥያ ወይም ቻይና እና ህንድ ውስጥ ደግሞ በሰፊው አለ። በተመሳሳይ ደረጃ ኢትዮጵያ ውስጥ ይህንኑ ለመስራት ነው ማለት ነው። በኢንዱስትሪ በኩል የተሻለ ወይም የላቀ የኢንዱስትሪ ውጤት ሆኖ እንደ ጣውላ ተቀይሮ ለኮንስትራክሽን እንደ ቢልዲንግ ማቴሪያል ለመጠቀም ነው ማለት ነው። ወደ እሱ ልመጣሎት ነበረ እና ምን ምን ይውላል ዝርዝር አድርገው ቢነግሩ። ከአንድ ሺህ በላይ የኢንዱስትሪ ውጤቶች አሉ በቀርካ የሚሰሩ። የአቶ ካሊድ ዱሪን ቃለመጠይቅ ለዛሬ እዚህ ላይ ገታ ላድርግ። ከድንቅ ሥራዎቻቸው ጋር ይዣቸው መለሳለሁ። በግብርና ምርቶች ላይ የሚሰሩት ሌላው ተሳታፊ ኢትዮጵያዊ የተፈጥሮ አካባቢና የአየር ንብረት መዛባትን ግምት ውስጥ ያስገቡ የገበሬን አቅምም ያገናዘቡ ቀላል የእርሻ መሣሪያዎች ፈጠራ ላይ የሚሰሩ ናቸው። ዶክተር መለሰ ተመስገን እባላለሁ። የአይባር ኢንጂነሪንግ ዋና ስራ አስኪያጅ ነኝ። አይባር ኢንጂነሪንግ የተቋቋመበት ዓላማ አነስተኛ እርሻ መሳሪያዎች ላይ ምርምር በማድረግ የተሻሻሉ የእርሻ መሳሪያዎችን በምርምር ካወጣ በኋላ በማባዛት ለአርሶ አደሩ በተመጣጣኝ ዋጋ ለማቅረብ ነው። ዶክተር መለሰ ምንድን ነው ሙያው እርሶ? የእርሻ መሐንዲስ ነኝ። ስለዚህ ከሙያው ጋር የተያያዘ መዋለ ነዋይ ውስጥ ነው ስራ ውስጥ ነው የገቡት ማለት ነው ስንት ጊዜ ሆኖት? አምስት ዓመት። የግል ኩባንያዋን ከፍተው ነው እየሰሩ ያሉት? አዎ፣ ፒ ኤል ሲ ነው ያቋቋም ነው። በግል ነው የሚሰራው፣ ፕራይቬት ሴክተር ነው። የመዋዕለ ንዋዩ ምንጭ ምንድን ነው? ከግል ኮንትሪቢሽን ነው። በመዋጫው መጣ፣ የአባላት ማለት ነው። የአባላት መዋጫው ነው። ትልቅ ኩባንያ ነው ትንሽ ኩባንያ ነው? ምን ያህል ነው? ስለ ባለ አክሲዮኖቹ ስለ ካፒታሉ ሊነግሩኝ ይችላሉ? በመጠኑ ካፒታሉ አነስተኛ ነው። የተጀመረው በ250 ሺህ ነው። አሁን ወደ 10 ሚሊዮን ከፍ ለማድረግ እንቅስቃሴ እያደረግን ነው። በአባላቱ በአሁን ጊዜ አይባር ኢንጂነሪንግ እስከ 15 የሚደርሱ ቋሚ ሰራተኞች አሉን። እንዲሁም ደግሞ በተጨማሪ 80 የሚደርሱ በወቅታዊ ስራ ላይ የሚሳተፉ የጊዜያዊ ሰራተኞች አሉ። አንድ ቦታ ላይ ነው የምትሰሩት ወይስ የተለያዩ አካባቢዎች ፕሮጀክቶች አሏቸው? ማምረቻው ያለው አንድ ቦታ ነው። የት ነው ያለው? አዲስ አበባ ውስጥ ነው። ምንድን ነው የምታመርቱት? እንደነገሩኝ ጥናት ታካሂዳላችሁ። እነዛን ጥናቶች ስታካሄዱ በኢትዮጵያውያን ባለሙያዎች ነው? ከውጭ ባለሙያ ወይም እውቀት ታመጣላችሁ? የት ነው የምትሰሩት? እንዴት ነው የምትሰሩት? እንግዲህ በዋናነት የቴክኖሎጂ ምንጭ አገራችን አገር በቀል ነው፣ ከራሳችን ለረጅም አመታት ካለን የግብርና መሳሪያዎች ላይ ምርምር ስራ ላይ የተመረኮዘ ነው። ይሄ ማለት ሚኑኝ እንደ እርፍ እንደ ማረሻ እንደዚህ የመሳሰሉትን ነው የምታጠኑት ማለት ነው እንጂ ከትልልቅ እንደ ትራክተር ከመሳሰሉ መሳሪያዎች ጋር አይደለም አይደለም። እነኚህ መሳሪያዎች አዲስ ናቸው። አዲስ እንደመሆናቸው በትራክተርም መጎተት የሚችሉ ናቸው። ወደ ትራክተር አዳብት የሚደረግ ናቸው። ግን በአሁኑ ጊዜ ብዙ ፈላጊ ስለሌለው በትራክተር የሚጎተት ከመስራት ይልቅ በበሬ የሚጎተተውን ነው እየሰራን ያለው። መሳሪያው እንግዲህ እንደ እርፍ እንደ ሞፈር ብንለውም እርፍና ሞፈር ላይ የሚገጠም ቢሆንም በአይነቱ የተለየ መሳሪያ ነው። አዲስ መሳሪያ ነው የሚገጠመው ግን የአርሶ አደሩ የሚጠቀምበት የእርሻ መሳሪያ ለምሳሌ እርፍና የራሳቸው ሞፈር ላይ ነው የሚገጠመው። እናንተ የፈጠራ ውጤት በምን ይለያል ከመደበኛው የአርሶ አደሩ መጠቀሚያ እናንተ የሰራችሁ? የሚለየውም እንግዲህ የአርሶ አደሩ በተለምዶ የሚጠቀምበት ማረሻ ይህንን የሚፈለገውን አይነት ቅርጽ አያወጣለትም። ይሄ የሚፈለገው ቅርጽ መሬቱ ላይ የሚወጣ ቅርጽ ነው። መሬቱ ላይ የሚወጣው ቅርጽ ሰፊ መደብና የቦይ ነው መውጣት ያለበት። ይሄ ደግሞ የሚያገለግለው በዋናነት ውሃ የሚተኛባቸው የኮትቻ አፈር የሚባል መሬት ላይ ነው። እዚህ ኮትቻ አፈር ላይ ትልቁ ችግር ምንድ ነው? ነሐሴ ሐምሌ፣ ውሃ ይተኛበታል እና በዚህ ምክንያት አርሶ አደሩ መጠቀም አይችልም። ቢጠቀምበት ምርቱ በጣም አነስተኛ ነው የሚሆነው። ውሃው ላዩ ላይ እንዳይተኛ ለማድረግ ደግሞ የግድ በዘር ወቅት መሬት ቅርጽ እንዲወጣለት ይደረጋል። ይሄ ቅርጽ ሰፊ መደብና ቦይ ማለት ነው። ሰፊ መደቡ ላይ እህሉ ይበቅላል። ቦይ ውስጥ ደግሞ ውሃው እንዲወጣ ይደረጋል። ይሄ ዝናብ በሚበዛበት አካባቢ የሚሆን ሲሆን ደግሞ ዝናብ አጠር በሆኑ አካባቢዎች ደግሞ ይሄው እራሱ መሳሪያ ውሃውን ለመቋጠር ደግሞ ያገለግላል። በተቃራኒው ማለት ነው። እና አርሶ የአርሶ አደሩ ባህላዊ ማረሻ ግን ይህንን ሊያደርግለት አይችልም። የአይባር ኢንጂነሪንግ ዋና ስራ አስኪያጅ ዶክተር መለሰ ተመስገንን ለዛሬ አመሰግናለሁ። ከእርሳቸውም ጋር ያደረግነው ውይይት አላበቃም ጊዜ አቁመን እንጂ በሌላ ዝግጅት ይዣቸው መለሳል። ዲጄ ፋትሱን ሱራፌል ሽፈራውን ማለቴ ነው። ቆንጆ ለእሁድ የምትሆን ዜማ እንዲያቀብለኝ ጠየቅኩት። እርሱ የመሰለውን ቆንጆ ቆንጆ ቆንጆ እያለ የማሚላ ሉቃስን ኢትዮጵያ ላይ አቀብሎኛል። ከአሁን በኋላ ያለው ነገር በርሶ በዘፈኑና በዲጄ ፋትሱ መካከል ነው። እንሆ አልበርን ዳሞራ ከንፌል ላይ going not ወደ ተከታዩ ዝግጅት ልውሰዳችሁ። የአሜሪካ ፖለቲካ፣ የዩናይትድ ስቴትስ ፖለቲካ ከሙቀቱ ወደ ግለት እየተሸጋገረ ነው። እንግዲህ የፊታችን ጥቅምት 29 2008 ዓ.ም ለሚካሄደው ፕሬዚደንታዊ ምርጫ የሚተናነቁት የሪፐብሊካን ፓርቲው ታሳቢ እጩ ዶናልድ ትራምፕና የዲሞክራቲክ ፓርቲው ታሳቢ እጩ ሂላሪ ክሊንተን ሳይሆኑ እንደማይቀር ይበልጥ እየተረጋገጠ ነው። እነርሱም አንዱ በሌላው ላይ የሚያቀርቧቸውን የማጣጣያ ዘመቻዎች ወይም የየራሳቸውን ብቃት ለማሳመን የሚያደርጓቸው ጥረቶች እየተጠናከሩ መጥተዋል። ለመሆኑ ይህ ምርጫ ለሌላው ዓለም ምን ትርጉም አለው? የአሜሪካ ምርጫ እንደ ኢትዮጵያ ላሉ ሀገሮች ምናቸው ነው? የቀድሞውን የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳን ጠይቄ ነበር። ኢትዮጵያ ለአሜሪካ ካላት ትርጉም ዳሰሳ ተነሱ። ዶክተር ነጋሶ እኔ እስከማውቀው ድረስ የትኛውም መንግስት ይሁን የአሜሪካ የትኛውም ፓርቲ ይሁን፣ በሪፐብሊካን በዲሞክራቲክ፣ ምናልባት በሚያደርጉት ማህበራዊ ድጋፍ አካባቢ ምናልባት ሊጨምር ይችላል፣ ቀኒስ ይችላል እና አንዳንድ ጊዜ ደግሞ በሂውመን ራይትስ ጉዳይ ላይ በሰብአዊ መብት ጉዳዮች ላይ ጠንከር ያለ ሊሆን ይችላል። ነገር ግን በአጠቃላይ አይገቡበትም፣ አያገባንም ነው የምሉት። እና ስለዚህ እኔ እንዳየሁት በፖለቲካ በኩል በሂውመን በዲሞክራሲም ይሁን ሰብአዊ መብትም ይሁን እኛ ጣልቃ እንገባም እያሉ በሌላ መንገድ ግን ጣልቃ መግባታቸው አልቀረም። ምክንያቱም በቀጥታ በወታደራዊ መልክ በዲፕሎማሲያዊ መልክ ብዙ ድጋፍ ያደርጋሉ። ለየትኛው ምናልባት በደርግ ጊዜ ኮሚኒዝም ተብሎ ስለነበረ ርቀው ነበር። ከዛ በስተቀር እሱንም ቢሆን ወደ መጨረሻ አካባቢ ሚክስድ ኢኮኖሚ እንጀምራለን በተባለ ጊዜ መልሰው እንትን ማድረግ ጀምረው ነበር። እና ስለዚህ አንደኛ በአይዲዮሎጂ ላይ ነው መሰረተው እነሱንትን በተለይ ደግሞ በዚህ አካባቢ ኢትዮጵያ ትልቅ ሀገር ነች፣ ብዙ ህዝብ አላት እና ሰፊ አገር ነው። ከኬንያ እስከ ኤርትራና ሱዳን፣ ከጅቡቲ እስከ ሱዳን፣ እነ ሁለቱ ሱዳኖች፣ በኬንያ በሶማሊያ ረዥም ድንበር አለው እና ኢትዮጵያ በዚህ አይነት ሁኔታ ስለሆነች ኢትዮጵያ ከተረበሸች ጠቅላላ የዚህ አካባቢ ሁኔታ ይረበሻል። የእነዚህ ጎረቤት ሀገሮች ከዛ አንጻር በተቻለ መጠን ኢትዮጵያን በማዕከላዊነት ሴንትራላይዝድ በሆነ ብቻም ሳይሆን እየተረጋጋ ሀገር እንድትሆን ይህንን ሀገር በዚህ ምክንያት ይደግፋሉ። ይሄንን የሚያደርጉት ደግሞ እዚህ ብዙ ብዙ ገንዘብ አውጥተዋል። ለብዙ ዘመናት በኢትዮጵያ ላይ ምን እርዳታ ማለት ሆነው አዎ፣ አዎ በብዙ በእርዳታ ወታደራዊ መንገድ ብዙ ገንዘብ አወጣዋል። ኢትዮጵያ ከተረበሸች ያ ሁሉ ያለ ጥቅም ይጠፋል ማለት ነው። ያወጣነው እንትን እንዳይሆን ብለው እንትን ያደርጋሉ። እና ሰፊ ገበያም ነው ኢትዮጵያ ሰፊ ገበያ አላት። ምርታቸውን ወደዚህ ለማምጣት ይሁን ከዚህ ለመውሰድም ይሁን ለኢንቨስተሮቻቸው መንገድ እንዲከፈት ይፈልጋሉ እና በዚህ ምክንያት ኢትዮጵያን ይረዳሉ። እና ቅድም በጂኦ ፖለቲካ በኩል እንዳልኩኝ ቀይ ባህርና ህንድ ውቅያኖስ አለ። እንደገና ደግሞ ቀይ ባህር ማዶ የዘይት አብራች ሀገሮች አሉ። ከሃይማኖትም በኩል የአክራሪነት መንስኤዎች ከዛ አካባቢ ይታያሉ። በዚህ ምክንያት ኢትዮጵያ እንድትረበሻ አይፈልጉም። ጂኦ ፖለቲካሊ ይህንን አካባቢ ለመጠበቅ ተብሎ ይሄ ነው እኔ እኔም የማቀው እስከ እስካየሁ ድረስ ይሄ ነው እና በደርግ ጊዜም ቢሆን እኔ አውሮፓ ሀገር አስራ ሰባት አመት ኑሮ ያለው የኢትዮጵያን ተቃዋሚ ሀይሎች ምናልባት በደርግ ጊዜ ሻቢያንና ህወሓትን ካልረዱ በስተቀር ሌሎችን ደግሞ አይረዱም እ ታየሁት ሌሎችን ድርጅቶች በኢትዮጵያ ስም ተደራጅተው የነበሩ እነ መኢሶንና ያፓን አይደግፉም ነበር። ያ ከአይዲዮሎጂ በተነሳ ነው። ሁለተኛ ደግሞ የደቡብና የምዕራብ፣ የምስራቅ የብሔር ድርጅቶችን አይረዱም ነበር። ምክንያቱም ቅድም እንዳልኩኝ የኢትዮጵያ ተረጋጋች እና ሰንትራላይዝድ ሆና እንድትከተል ስለሚፈልጉ ይህን ነው ማቀው ሌላው ዶክተር ነጋሶ ከዲሞክራቶችና ከሪፐብሊካን ማን ነው ለመሆኑ በልማቱም በኩል ይሁን በእርዳታም በኩል ይሁን በዲሞክራሲውም በኩል ይሁን በጸጥታ ጥበቃውም ቢሆን ለአፍሪካም ይሁን ለኢትዮጵያ ይበልጥ ይበጃል እገሌ ቢመጣ ነው የተሻለ ፖለቲካ፣ የተሻለ ፖሊሲ ይዞ የሚመጣው የሚባለው ማን ነው? መቼም እርስዎ ሀገሪቱን በፕሬዝደንትነትም አገልግለዋል፣ በፓርቲዎቹም ውስጥ ተሳትፈው አገልግለዋል። የፖለቲካ ልምዶ ሰፊ ነው። ያ እኔ እኔ እንዳየሁት ከሆነ የቡሽ አባትና ልጁ ጊዜ ትልቅ በጣም ጠንከር ያለ አብሮ የመስራት ሁኔታ ነበር ከኢህአዴግ መንግስት ጋር እና ክሊንተንም ይረዳ ነበር ኢትዮጵያን፣ ማለት ነው። ከዛ በፊት ቅድም እንዳልኩኝ በደርግ ጊዜ መጀመሪያ አካባቢ የካርተር በአይዲኦሎጂ በሶቪየት ዩኒየን ላይ ጋር ስለሚወዳደሩ ሶቪየት ዩኒየን ለመቃወም ብለው ሱማሌን ወደ መርዳት ሄዱ ተሳስተው እና እኔ ደመስለኝ ይሄ ይሻላል ይሄ አይሻልም ከማለት ብዙም ለውጥ የለውም የማለት እንድምታ ነው የሚታየኝ ሁለቱም አሁን አሁን እንደማየው በውድድሩ ክሊንተን እና ይሄ ማን ነው ሽማግለው? በርኒ ሳንደርስ አዎ፣ ሳንደርስ እሱ ትንሽ ወደ ሰፊው ሕዝብ የሚያደላ ይመስለኛል። ወደ ሌፍት የሚያደላ ይመስላል። እንደዛ ናቸው፣ ግራነጠቅ ናቸው ነው የሚባሉት። ለማህበራዊ ፍትህ እና ለመሳሰሉ የሚታገሉ ናቸው። ያ እና እሳቸው ከሚናገሩት እንደሰማሁት አንዳንድ ጊዜ ብዙ ጊዜም ሁሉን በሰፊዋ ልተከታጠ ሲ እና ሆኖም ግን እንዳየሁ፣ ከኔ በኩል እሱ ቢመረጥ ደስ ይለኛል። እና ይሄ ትራምፕ የሚባለው ደግሞ በጣም አደገኛ አደገኛ ሰው ይመስለኛል፣ ከዚህ በእስላሞች ላይ ባደረገው ንግግር በምናምን። እርስዎ የኢትዮጵያ ፕሬዚደንት የነበሩ ጊዜ ይሄ ውድድር ተካሂዶ ቢሆን ኖሮ በይፋ በይፋ አስተያየቱን ይሰጡ ነበረ? እገሌ ልክ አሁን እንደተናገሩት እገሌ ቢመረጥ እገሌ ባይመረጥ ብለው አይ አስቸጋሪ ነው። የሀገር ግንኙነት ስለሆነ የግል አስተሳሰብ ስላልሆነ የምትሰጠው ሀገር ወክለ ስለሆነ ጥንቃቄ ነው ሀሳቡን የምትሰጠው። ምናልባት እንግዲህ ያ ሁኔታ ውስጥ ለሌለሁ፣ አይ ዶንት ኖው። አሁን ግን በግሌ የፈለግኩትን ለመናገር ሀሳቤ ለመግለጽ ይችላሉ ይቻላል። ግን የአንዳንድ ሀገሮች መሪዎች የአውሮፓም ጭምር ማለት ነው ለዩናይትድ ስቴትስ ከፍተኛ ቅርበት ያላቸው እንደ እንግሊዝ አይነት ሀገሮች እንደ ጣሊያን፣ ስጋታቸውን ይገልጻሉ። በየአጋጣሚው በግልጽ በአደባባይ ላይ ይገልጻሉ። ለምሳሌ በቅርቡ ሚስተር ካምረን የሰጡትን አስተያየት መጥቀስ ይቻላል። እና ሌሎች ሀገሮች በተለይ ደግሞ ከእስልምና ጋር ከሃይማኖት ጋር በተያያዙ ጉዳዮች ላይ በጣም የተካረሩ ጉዳዮች ነበሩ። ከውጭ በሚገቡ የውጭ ሰዎች ላይ ዶናልድ ትራምፕ ያላቸው አቋም ስጋት ያስነሳ ነው። በተለይ ከላቲን አሜሪካ በሚገቡት ላይ እና የዘረኝነት ክስ ሁሉ እየተነሳባቸው ነው ያለው እና ቅሬታቸውን በግልጽ እየተናገሩ ነው አንዳንዶቹ መሪዎች። እንዳልኩኝ በጥንቃቄ የሚገለጽ ነገር ነው። ግን በጣም ወደ ጽንፍ ሄዶ ዘረኛ ከሆነ በግልጽ ያድሎ ያመጣ ከሆነ ምናልባት እዛ ላይ በመንግስት ደረጃ ተመካክረን በጋራ የሀገር ፖሊሲ ይሄ ነው በነሳት እኛ የምንሰጠው አስተያየት ይሄ ነው ብለን ትልልል ይሆናል እንጂ የግል አስተያየት አይደለም የመንግስት እውነት ነው። እውነት ነው። ሌላው ምናልባት እርስዎ ሚስተር በርኒ ሳንደርስን የሚደግፉት ከእርስ ከራሶ የፖለቲካ እምነት ጋር የሚስማማም ጭምር ስለሆነ ሊሆን ይችላል። ሌላኛው አውሮፓ ውስጥ እንደገለጹትም አውሮፓ ውስጥም ለረጅም ዓመታት ኖረዋል። ሶሻል ዲሞክራቶች ስልጣን በያዙባቸው ወይም ደግሞ በሕዝብ ተመርጠው በየፓርላማው በሚያገለግሉባቸው ሁኔታዎች ውስጥ ማለት ነው። እና በዛ በዛ ምክንያት ሊሆን ይችላል እንግዲህ እንደዚህ አይነት እምነቶ የሚነሳው ነገር ግን በአሁኑ ጊዜ የዲሞክራቲክ ፓርቲው እጩ የሚሆኑት ሚስ ሂለሪ ክሊንተን እንደሚሆኑ ይፋ ሆኗል። ፕሬዚደንቱም ትናንትና ወጥተው ድጋፋቸውን ገልጸውላቸዋል። ፕሬዚደንቱም ምክትል ፕሬዚደንቱም አሁን ባለው ሁኔታ ሪፐብሊካን ፓርቲውን የሚወክሉት ዶናልድ ትራምፕ ናቸው። ዴሞክራቲክ ፓርቲውን የሚወክሉት ሂላሪ ክሊንተን ናቸው። ከእነዚህ ከሁለት እጩዎች የትኛው የሚያሸንፍ ይመስሎታል? ማንኛውስ ወደ ስልጣን ቢሄድ የተሻለ ለውጥ ይዞ ይመጣል፣ የተሻለ የወደፊት ተስፋ በዓለምም በአሜሪካም ላይ ያጭራል ብለው ያስባሉ? በመጀመሪያ የመጀመሪያው ጉዳይ የመን ሀገር የነበርኩ ጊዜ እኔ ሶሻል ዲሞክራሲዎችን አይደለም ደግፍ ምናምን ነው። አብሬም ሲሰራ የነበረው ከዛ ወደ ግራ የሚያደሉትን ፓርቲዎች ነበረ አብሬም ሲሰራ የነበረው። በጣም በጥን በቅል እና ከዛ አንጻር ነው የሽማግሌውን ሀሳቦች የምደግፈው እና እንዳየሁት ትላንትና በቤተ ዋይት ሀውስ ነበሩ፣ ሽማግሌው እና የኦባማን እንትን አለው። ምናልባት ሰውየው ምን ውሳኔ ላይ እንደደረሱ አላውቅም። እስከ መጨረሻው እታገላለሁ ነው እያሉ ያሉት መሰለ። ትንሽ የሚቀራት ይመስለኛል። የምትፈልገውን መዝመር አለፈች ተባለ እንጂ የምትፈልገው አሁንም ገና የምትፈልገው እንትን አለ። ወይዘሮ ክሊንተን የተለያዩ አካባቢዎች ያልተጠናቀቁ ምርጫዎች አሉ። ለምሳሌ ከነገ በስቲያ ዋሽንግተን ዲሲ ላይ ይካሄዳል እና ስለዚህ ስለዚህ ከዛ በኋላ ነው እንትን ማለት የምንችለው። የሪፑብሊካኑ ዶናልድ ትራምፕ የጊዜው ንፋስ ይባላል በዚህ በሽግርተኝነት ጉዳይ ትንሽ በዚህ በውጭ ሀገር ማነው በስደተኞች ጉዳይ እና በብዛት በብዛት ወደ ሀገራቸው ስደተኞች ስለሚ አሜሪካ እንኳን እስከዚህም አይመስለኝም። እና ብዙ ስደተኞች የስደተኞች ጎር ስላለ እና እንደገና ደግሞ ይሄ የሽብርተኝነት ጉዳይ ስላለ በተለይ እነዚህ ዌስተን ካንትሪስ ህዝቡ ነው ዋነው ሰፊው ህዝብ ትንሽ መንፈሱ አየሩ ወደ ቀኝ እንትን እያዘነበለ ይመስለኛል ለማለት የፈለግኩት ገብተዋል። እና ወደ ኮንሰርቫቲዝም ወደ ወግ አጥባቂነት ወደ ወግ አጥባቂነት እና ራስን ፕሮቴክት የማድረግ እና የኢኮኖሚ እንትኑም ገና እንትን አልሆነ መሰለኝ። ወደ ቦታው አልተመለሰም መረጋጋቱ። እና ከነዚህ ከነዚህ አኳያ ብዙ የሚመጡት ሰዎች ሊኖሩ ይችላሉ ትራምፕ ብዬ ነው የምገምተው ግን ያሸንፋል አያሸንፍ ብለው እንግዲህ እናያለን። እርስዎ በግሎ ማን ቢሆን ደስ ይሎታል? እኮ አልኩኝ እኮ እኔ በግሌ ሽማግሌው ነበር የሉም አሁን እሳቸው አሁን ሁለቱ ናቸው ያሉ። ከሁለቱ እንግዲህ ማን ትመጣ ምንም ምን ማን ነው ለዓለም ለዓለም እንትን ለዚህ ለዓለም የዘረኝነት አኳያ ምናምን ከዚህ አኳያ የሃይማኖት ጉዳይን በተመለከተ ክሊንተን ብትመረጥ በሌላው ግን በሀገራችንም ሆነ በሌላው በኢኮኖሚና በሚሊተሪ በምናምን በዲፕሎማሲ ያው ያው ከዚህ በፊት የነበረው ፖሊሲ ስለምትከተል እሷን ብትመረጥ ያኛውን ብመረጥ በነዚህ ጉዳዮች ላይ ምንም ልዩነት የኢትዮጵያ ጉዳይ ወደ ገቡበት ሊድና ፕሬዚደንት ባራክ ኦባማ ኢትዮጵያን ጎብኝተው በነበረበት ጊዜ ብዙ የተደሰቱ ሰዎች የመኖራቸውን ያህል ብዙ የተከፉም ነበሩ። የፕሬዚደንት ባራክ ኦባማ በዚህ ወቅት ኢትዮጵያን መጎብኘት ሀገሪቱ ውስጥ ዲሞክራሲ ያለ ያስመስላል። እሳቸውም ራሳቸው ደጋግመው በዲሞክራሲያዊ መንገድ የተመረጠ መንግስት እያሉ ይናገሩ ስለነበረ ቅሬታቸውን በግልጽ ያሰሙ የነበሩ ወገኖች አሉ። እና አሁን የፕሬዝደንት ኦባማን ውርስ ለማስቀጠል ነው ሂላሪ ክሊንተን እየታገሉ ያሉት፣ በአደባባይ እየተናገሩ ያሉት። ስለዚህ ያላቸው አቋም በአፍሪካም ላይ ይሁን በኢትዮጵያ ላይ ያላቸው አቋም ተመሳሳይ ነው የሚሆነው ከፕሬዚደንት ባራክ ኦባማ ጋር። እርሶ በፖለቲካ ውስጥ እንደገፉ ሰው፣ ጥሩ ልምድ እንዳለት ሰው ለኢትዮጵያ የዲሞክራሲ እድገትና ብልጽግና የሂለሪ ክሊንተን ወደዚህ መምጣት የሚያበረክተው አስተዋጽኦ ይኖራል ወይም የሚኖረው ጎጂ ገጽታ ይኖራል? አንደኛ መጀመሪያ የመጀመሪያው ጉዳይ ኦባማ ከተመረጠ በኋላ ጥሩ ጥሩ ነገሮች ይናገራል፣ በተግባር ግን ሌላ ነው። የሀገሪቱ ያለውን ቅድም ካልኩት የአካባቢ ፖሊሲ በተመለከተ ያንን የሚከተል ሰው ስለነበረ ወደ መከተል ጎርፍ ውስጥ ስለሚገባ ምንም ለውጥ አላየሁም። እንዲያውም ለኢትዮጵያ እስከዚህ ድረስ ያመጣው ነገር የለም። ዳ፣ ስለዚህ እሷም ለኢትዮጵያ የተለየ በፖለቲካ እና በባህል በሰብአዊ መብት ያጥቅት ላይ የተለየ ነገር የምታመጣ አይመስለኝም። በኦባማም ስላላመጣ ማለቴ ነው። ዶክተር ነጋሶ ጊዳዳ ክቡር ፕሬዚደንት፣ በጣም አድርጌ አመሰግናለሁኝ ለሰጡኝ ጊዜና ማብራሪያው ጊዜ ስ አመሰግናለሁ አቶ ሰለሞን። አሁን ለስንብት እንዲሆነን አንድ ዘፈን ጣልል አድርግ። ሁሉም ሀገሬ፣ በያሬድ ነጉ አንድ ነበር ወጉድሮ ድሮም የአገር የሰው ጉራጌ በሥራ አስተሳሰረና ሕዋ ነገሰው ሰርጉን ወጃ ማርጎ ሕውነሰነሰው <camar> -um Kuraan.

አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና ላሰማ። ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ኦርላንዶ ከተማ በሚገኝ የምሽት ክበብ ሐምሳ ሰዎች የገደለው ታጣቂ ኦማር ሳዲኪ ማቲን የሚባል ከአፍጋኒስታናውያን ቤተሰቦች የተወለደ የአሜሪካ ዜጋ መሆኑ ተገልጿል። ሐምሳ ሶስት ሰዎች ቆስለዋል። ኤፍቢአይ ይህ ወንጀል እንደ ሽብር ተግባር እየተመረመረ ነው ብሏል። ፕሬዚደንት ባራክ ኦባማ ስለ ጉዳዩ ከጥቂት ደቂቃዎች በፊት ከዋይት ሀውስ ባደረጉት ንግግር በአሜሪካ ታሪክ ከደረሱት ሁሉ በሞቱ ሰዎች ብዛት የከፋው ነው ብለው፣ ሆኖም ምንም አይነት የሽብርና የጥላቻ ተግባር ማንነታችንን ሊቀይረው አይችልም ብለዋል። በአንድ አሜሪካዊ ላይ የተሰነዘረ ጥቃት በሁላችንም ላይ እንደተሰነዘረ መሆኑን የሚያስታውሰን ነው ሲሉም አመልክተዋል። ከቫቲካን በወጣ መግለጫ ደግሞ የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት ፍራንሲስ ፍጅቱን እጅግ የሚያሳዝንና የሚወገዝ ብለውታል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ለዛሬ በዚሁ እንሰናበታለን። ሰሎሞን አባተ ነኝ። በየስፍራው ባሉ ባልደረቦች ስም ጤና ይስጥልኝ። በደህና እደሩ።